Gabina Dioe Salam salam indet amashachu tasafaru gababalu taxi moontwal Gabina Dioe Asgabaji Ladies and gentlemen Ladies and gentlemen <laughs> Ladies and gentlemen <laughs> Africa's <laughs> live is DJ DJ Baxi on the 1 and 2 one love for mission ሰላም ሰላም፣ እንደምናመሻችሁ የተከበራችሁ አድማጮቻችን፣ ዲጄ ፋቱ ነኝ። ከዚህ በጋቢና ቪኦኤ ፕሮግራማችን እንግዲህ ለሚቀጥሉት ሰላሳ ደቂቃዎች ያህል ጥሩ ጥሩ ሙዚቃዎችን እያደመጥን በመሀልም አንድ እንግዳለኝ ከእሱ ጋር እየተወያየን እንቆያለን። እንግዲህ ፕሮግራሜን የምንጀምረው ቆንጅስ በተሰኘው የአዲሱ ጉርሜሳ ሙዚቃ ይሆናል። አስተያየቶች ካሏችሁ ደግሞ በቪኦኤ አማሪክ ፌስቡክ ፔጃችን ላይ እንደታስቀምጡልን በማክበር እጠይቃለሁ። ፕሮግራሙ ጋቢና ቪኦኤ ማስተናገዳችሁ፣ ዲጄ ፋትሱ አዲሱ ግርሜሳ ቆንጂት ይቀጥላል። ቆንጂት እባክሽን ባወቁት ቤትሽን ቆንጂት አንቺን ብዬ ቆንጂት አንቺን ብዬ konjit anchilbe ye konjit anchilbe ye nantae khuli ba mankanai ho ne ule matabge saige washalke re Konjit eva kesin, bawa kurt Konjit ancin konjit Konjit Se geniesete ji Ye lebim me Ye Und je bewacht geschien, wa o put bitschen, und je anchin bey, und je anchin bey, denn tau ich wohl ፕሮግራሙ ጋቢና ቪኦኤ ነው። ዛሬ ደግሞ አርብ ነው። አርብ ደግሞ የምታደምጡት ጋቢና ሙዚቃ ነው። የማስተናግዳችሁ ዲጄ ፋቱ ነኝ። ቆንጂት የተሰኘውን የማህሙድ አህመድ ሙዚቃ እንደገና የተሰራውን ነበር የጋበዝኳችሁ። በቅርቡ ደግሞ ባለፈው ሳምንት የወጣ አዲስ የሙዚቃ አልበም አለ። ሄድ መለስ በተሰኘ ሙዚቃ የሚታወቀው ብስራት ሱራፌል እንግዲህ ሙሉ አልበሙን ለቋል። ከዛ አልበም ላይ ነው እንግዲህ የአልበሙ ሲንግል ሆኖ የተለቀቀው ሙዚቃ መጋብዛችሁ። የሙዚቃው መጠሪያ የቤት ስራ ይሰኛል። ብስራት ሱራፌል ከአዲሱ አልበሙ ላይ ወደ እናንተ እናደርሳለን። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ፔጃችን ላይ ብጽፉልን እንቀበላለን። ዲጄ ፋቱ ነኝ። ይቀጥላል ጋቢና ቪኦኤ tenya i am chosen to know that I'm ያደመጣችሁት ዜማ የብስራት ሱራፌል ነው። ብስራት ሱራፌል እንግዲህ ባለፈው ሳምንት አዲስ አልበሙን ለመጀመሪያ ጊዜ ለቀዋል። ከዛ ላይ የተወሰደ ነጠላ ዜማው ነው። ፕሮግራማችን ጋቢና ቪኦኤ ነው። ማስተናግዳችሁ ዲጄ ፋቱ ነኝ። ፕሮግራማችን እንግዲህ ይቀጥላል። በማስከተል አንድ እንግዳ አለኝ። አብርሃም ተስፋ ይባላል። አብርሃም ተስፋ እንግዲህ ብዙ ጊዜ በዚህ በጋቢና ፕሮግራም ላይ እየመጣት ለሙዚቃ ይነግረናል። ዛሬ እስቲ ስለ ትዝታ አጫውተኝ ብየው ነበር። ስለ ትዝታ ቅኝት ያወራነውን ነገር እንድታደምጡ ጋብዛለሁኝ። ዲጄ ፋቱ ነኝ አብርሃም ተስፋዬ ወደ ኢትዮጵያዎቹ ስትመጣ ግን እኛ የኢትዮጵያኖች የለመድ ነው በአምስት ድምፅ ላይ የተመረኮዘ አምስት ድምፅ ብቻ ያላቸው ኖቶች ነው የምንሰራው ፔንታቶኒክ ብለን የምንጠራው ግን እንደሱ ሆነው የቅኝት አይነቶቻችን እንዲህ በስም ሲጠራ አራት ናቸው አራት ቅኝቶች አሉ ነው የሚባሉ ። አራቱም ግን ፔንታቶኒክ ናቸው፣ ወይም አራቱም ድምጾች እያንዳንዳቸው በአምስት አምስት ኖት ነው ያላቸው። እኔ ፐርሰናሊ አራት ናቸው ብዬ አላምንም፣ በጣም ይበዛሉ ብዬ ነው የማስበው። አራቱ ነማን ናቸው ሲባል ትዝታ፣ ባቲ፣ አምባሰልና አንቸውዬ ናቸው። ትዝታ፣ ባቲ፣ አምባሰልና አንቸውዬ እነዚህ የተለያየ የዜማ አካሄድ አላቸው፣ የሚመስሉት ስሜት አላቸው። እነሱ እነሱ ነገሮች እንከፋፍላቸዋለን ማለት ነው ትዝታ ትዝታ እንግዲህ ስማቸው በጣም ወሳኝነት አለው። ትዝታ የሚለው ስም ትዝታ ከሚለው ዘፈን ጋር በጣም የተቆራኘ ነው። ስለዚህ ትዝታ ዘፈን ስትሰማ አውቶማቲካሊ ዘፈኑ ትዝታ ነው፣ ቅኝቱም ግን ትዝታ ነው። ትዝታ በፊት ሲጠራ ወሎ ቅኝት ነበር የሚባለው። ስም ካያቸው ስሞቹ ግን ብዙ ጊዜ ወሎ ውስጥ ያሉ ስሞች ናቸው ትዝታን ትሆና ትዝታ በፊት ወሎ ቅኝት ነው የሚባለው ብያለው። ባቲ ወሎ ውስጥ ያለች ከተማ ናት። አምባሰል ወሎች ውስጥ ያለች ከተማ ናት። አንቺ ሆዬ ብቻ ናት ከተማ ያልሆነችው አይዶን ቲንክ አንቺ ሆዬ የምትባል ከተማ ያለች አለ አይመስለኝም። አንቺ ሆዬ ለኔ የሚል ዘፈን አለ። ከዘፈኑ ነው እሱ ስሙን የያዘው። ትዝታን በኋላ ወደ ዘፈኑ ስለ ሄደ ነው ስሙ የተቀየረው እንጂ ወሎ ቅኝት ነበር። ወደፊት ያሉ ወደ ኋላ ሄደ አን በ1950ዎቹ በፊት ያሉ ጥናቶች ስታይ ብዙ ጊዜ ወሎ ቅኝት በሚለው ተነስቶ የነበረው ግን ትዝታ ዘፈኑ በጣም ምንድን የሚባለው ገዘፈ እና ገነንና ትዝታ የሚለውን ቅኝቱን ራሱ በትዝታ ስሙ እንዲጠራ አስደረገው ማለት ነው። ትዝታ ኦልዌይስ ቶክስ አባውት ፓስት፣ በኋላውን ብቻ ነው የሚያወራው። ትዝታሽ ዘወትር፣ ትዝታሽ ዘወትር ወደ እኔ የመጣ ትዝታ ቴክኒካል ቅሄድ የአንድ ሙሉ ኖት ከዛ አንድ ሙሉ ኖት ከዛ አንድ ተኩል ከዛ አንድ ሙሉ ከዛ አንድ ተኩል ያለ ነው። ሄደ ቅኔ ነው ትዝታ፣ ዜማ ነው ትዝታ፣ ጥበብ ነው ትዝታ፣ ሕይወት ነው ትዝታ፣ ዞረው የሚኖሩት የናፍ ዞረው የሚኖሩት የናፍ በአብዛኛው የኢትዮጵያ ዜማዎች ካታጎራይ ሲደረጉ የኢትዮጵያ ውስጥ ያሉ ዜማዎች ብዙዎቹ ትዝታና ባቲ ላይ ነው ያሉት ብዬ አስባለሁ። ትዝታ ግን አብዛኛውን አብዛኛውን ዜማዎች ትዝታ ላይ ነው የምታገኘው። ዘፈን አስር ዘፈን ብሰጠህ ፒክ ይደረግ ቢባል፣ እስፔሻሊ አሁን ያሉት ካልሆነ በስተቀር ወደኋላ ስትሄድ፣ ብዙዎቹ ትዝታ ላይ ነው ያሉት። Total and I

አብርሃም ተስፋይን፣ እናመሰግናለን በጥቂቱም ቢሆን ስለ ትዝታ ስላደረሰን መረጃ። ፕሮግራማችን ጋቢና ቪኦኤ ነው። በማስከተል እንጋብዛችሁ የሬጌ ስልት አቀንቃኙ ሳሚዳን ነው። ሳሚዳን በመጨረሻ ያወጣው ሙዚቃ ለሀያል ይሰኛል። እሱን ወደ እናንተ እናደርሳለን። ከመሬት ስበት ይበልጣል ውስጡ ወዳች ትልኛል አንዳች ኃይል ማላውቀው

I'm oh, yeah. yeah. yeah.

I love wala ፕሮግራማችን ጋቢና ቪዮኤ ነው ማስተናግዳችሁ፣ ዲጄ ፋትሶ ነኝ። እንግዲህ አንድ ሁለት ሙዚቃዎች ናቸው የሚቀሩን ካሁን በኋላ ቴዲዮ ዮ በቅርብ ሱም አዲስ አራዳ ይሰኛል በማቷል ከብሱ ላይ እንግዲህ በአፍሮ ቢዝ ወይም ወደ አፍሪካ የተጠጋ ቢት ያለው ሙዚቃ ነው የምጋብዛችሁ ሎሎሎ ይሰኛል። ከወደ አርባ ምንጭ የተገኘ የሙዚቃ ስታይል ነው። እስቲ አድምጡልን። i እንግዲህ እንደዚህ እያልን ፕሮግራማችን መጨረሻ ላይ ደርሰናል። ሳስተናግዳችሁ የነበርኩት ዲጄ ፋቱ ነኝ ከፕሮዲሰር ሞክፊል ጋር በመሆን እንግዲህ፣ በፕሮግራሜ ዘና ፈታ እንዳላችሁ ተስፋ አድርጋለሁ። አንድ ሙዚቃ ነው የሚቀረኝ የምጋብዛችሁ። እሱ አንቸ ሙዚቃ ጋብዛችኋለሁ። እንግዲህ መልካም ቅዳሜ ቅዳሜና እሁድ እመኝላችኋለሁ። ከዚህ ከጋቢና ቪኦኤ መልካም ጊዜ የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቸው ቁልፉ ሁሌም ስራ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ልፋ ልፋ ጥረ ግረ ብላ ስራ ስሜት ችግርና ችግርን አሳልፍ ተአምር ቢመጣ ከሰው እጅ ምንት አትረፍ ከራስ በላይ ንፋስ ነው ተረቱም የሚለው። Major bites out with melkam. hustle. I'm I'm don't can get maragno. But come back. I'm

برمي می ما مال هون آب سال من لا چی ملا صرف کلا مرجع بلیل فلو می میم رو شد سر إلا وما کیس کورا دفتر و دعوت لا Matchin be the spot, do up. up, Defa Defa